The Voice of America. የኤርትራ ፕሬዚደንት ኢሳያስ አፈወርቂ የኢትዮጵያ ጉብኝታቸውን አጠናቀው ዛሬ ወደ ሀገራቸው ተመልሰዋል። ፕሬዚደንቱ በጉብኝታቸው ከኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጋር በሀገሮቻቸው የሁለትዮሽ እንዲሁም በቀጠናዊ ጉዳዮች ዙሪያ መመካከራቸውንና የተጀመሩ ግንኙነቶችን ለማሳደግ መስማማታቸውን የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል በትዊተር ገጻቸው አመልክተዋል። ፕሬዝደንት ኢሳያስና አብረዋቸው የተጓዙት ከፍተኛ የመንግስታቸው ባለስልጣናት በኢትዮጵያ ቆይታቸው በተለያዩ ክልሎች የሚገኙ የልማት ቦታዎችን ተዘዋውረው ጎብኝተዋል። ከአስመራ ብርሃነ በረሃ ተከታዩን ዘገባ አስተላልፏል። ፕሬዚዳንት ኢሳያስ በኢትዮጵያ ቆይታቸው ከጠቅላይ ሚኒስትር አብይ አህመድ ጋር በሀገራቱ የሁለትዮሽና በቀጠናው ጉዳዮች ላይ ውይይት በማድረግ ትብብራቸውን ለማሳደግ መስማማታቸውን የኤርትራ የማስታወቂያ ሚኒስቴር አቶ የማነ በትዊተር ገጻቸው አስፍረዋል። ፕሬዚደንት ኢሳያስ አፈወርቂ በቆይታቸውም የጅማ ዩኒቨርሲቲ በኦሞ ወንዝ የሚገኘውን የኮይሻ ኤሌክትሪክ ኃይል ማመንጫና የታላቁ ህዳሴ ግድብን እንዲሁም ሮሚያ የሚገኘውን ዘመናዊ የቡና እርሻንም መጎብኘታቸው ተገልጿል። ከዚህ በተጨማሪ በደቡብ ክልል በኮይታ ወረዳ የሚገኘውና በእንስሳ ሀብትና እጽዋት የሚታወቀውን የጸበራ ጩርጩራ ብሔራዊ ፓርክን ጎብኝተዋል። ፓርኩ ከግልገል ጊቤ አራት ከ50 ኪሎ ሜትር ርቆ የሚገኝ ሲሆን የአካባቢው የገጠር ነው ነዋሪዎች በመንገድ ዳር በመውጣት ለፕሬዝደንቱ ደማቅ አቀባበል እንዳደረጉላቸውና ገጸ በረከት እንዳበረከቱላቸውም ታውቋል። ፕሬዚደንት ኢሳያስ አፈወርቂ ትናንት በአዲስ አበባና በቢሾፍቱ የሚገኙ የተለያዩ የልማት ድርጅቶችና ተቋማትን መጎብኘታቸው ተገልጸዋል። በጉብኝታቸውም በአዲስ አበባ የሚገኘውን የአበባ ማፊያ እና የጌጥ አታክልት ድርጅት እንዲሁም ከከተማው 45 ኪሎ ሜትር ርቀት ላይ የሚገኘውን የእንጦጦ ፓርክንና በውስጡ የሚገኙ ቤተ መዘክር፣ አርት ጋለሪ፣ የስፖርት መዝናኛ መሰረተ ልማትንም ተዘዋብሮ መጎብኘታቸው ተገልጸዋል። ከዚህ በተጨማሪ ፕሬዚደንት ኢሳያስና አብሯቸው የተጓዘው ከፍተኛ የመንግስት ቡድን በኦሮሚያ ክልል በምትገኘው የቢሾፍቱ ከተማ ተጉዘው የኢፊድሪ አየር ኃይልና የተለያዩ ክፍሎችን የትንንሽና ትላልቅ የጭነት መኪና መቀጣጠሚያ የአውቶቡስ የልማት ማሽነሪዎችና የታንኮችና ወታደራዊ መኪናዎችን መገጣጠሚያዎችን እንዲሁም የብስክሌትና ሌሎች ተሽከርካሪዎች መገጣጠሚያዎችን መጎብኘታቸውም ታውቋል። ፕሬዚደንት ኢሳያስ አፈወርቂ በኢትዮጵያ ያደረጉት የስራ ጉብኝት የኤርትራና የኢትዮጵያ ግንኙነት እያደገ እንደመጣ የሚያሳይ እንደሆነም ተገልጿል። ሁለቱ መሪዎች ስላደረጉት ምክክር የተሰጠ ዝርዝር መረጃ የለም። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ